The voice of a man. በምዕራብ ኦሮሚያ አራቱም የወለጋ ዞኖች የኢንተርኔትና የስልክ አገልግሎቶች መቋረጣቸው በሕገ መንግስቱ የተደነገገውን ሀሳብን በነጻነት የመግለጽ መብት የሚጋፋ ነው፣ ከቴሌኮሙኒኬሽን አዋጅ ጋርም ይጋጫል ሲሉ የጋዜጠኝነትና ተግባቦት መምህራን መናገራቸውን ጠቅሶ ናኮር መልካ ተከታዩን አጠናቅሯል። የአገርን ደህንነት ለአደጋ ላይ የሚያጋልጥ ወይም ለአደጋ የሚጥል የጸጥታ ሁኔታ ሲፈጠር አንዳንድ አገልግሎቶች እንዲቋረጡ ቢደረግም በአሁኑ ደረጃ ግን ለዚያ የሚያበቃ ችግር አልተፈጠረም ነው የሚሉት ሌላው የአዲስ አበባ ዩኒቨርሲቲና የጸጥታና የሰላም ዘርፍ ዶክተሬት ተማሪ ናኮር መልካ ነው። በምዕራብ ኦሮሚያ አራቱም የወለጋ ዞኖች የስልክና ኢንተርኔት አገልግሎት ከተቋረጠ አስር ቀናት አልፈዋል ይላል አንድ ለደህንነት ስለምሰጋ ስሜን አልጠቅስም የሚል የወሮ ጉድሮ ወለጋ ዞን ነዋሪ። በዚህም ምክንያት ህብረተሰቡ ችግር ውስጥ ወድቋል፣ የንግድና ማህበራዊ እንቅስቃሴ ላይም ትልቅ ጫና ፈጥሯል ይላል። ኔትወርኩ ከጠፋ ህዝብ የሚፈልገውን ማገበያየት፣ የታመሙ ሰዎችን መጠየቅ፣ ምንም ነገር ሊያገኝ ይችላል እና ብዙ ችግር ነው ያጋጠመን የህዝብን ጥቅም የሚጠቀምበት አገልግሎት አቋር ደግሞ ዲሞክራሲ የሚባለው ህዝብ የሚፈልገውን ነገር ከተሟላለት ነው። ዲሞክራሲ የሚባለው ለህዝብ ነፃነት የማንኛውም ነገር መንቀሳቀስ መገበበያየት ይህ ኔትወርክ ተቋር ለዚህ እንዲያውቅልን ነው የሚፈልገው በዚህ ጉዳይ ዙሪያ የተግባቦትና ጋዜጠኝነት እንዲሁም ሰላምና ጸጥታ ምሁራንን በስልክ አናግሬ ነበር። የአምቦ ዩኒቨርሲቲ መምህርና በደቡብ አፍሪካ ዩኒቨርሲቲ ዩኒሳ በተግባቦት ሳይንስ ትምህርት የዶክትሬት ድግሪያቸውን በመከታተል ላይ የሚገኙት ረዳት ፕሮፌሰር ዳኖ እንዳሉ ምዕራብ ኦሮሚያን ለብቻ ነጥሎ የስልክና ኢንተርኔት አገልግሎት ማቋረጥ የሰብአዊ እና ዲሞክራሲያዊ መብት ጥሰት ነው ይላሉ። ሁለንተናዊ ኪሳራውም ከፍተኛ መሆኑን ይናገራሉ። ሞባይል የስልክ አገልግሎት እንዲሁም የኢንተርኔት አገልግሎት ተቋርጧል። እሱ በከፍተኛ ስጋት ውስጥ ወጥቋል። ይሄ እንደኔ ከሰብአዊ መብትም ከዲሞክራሲያዊ መብትም ጋር የሚጻረር ይመስለኛል። ለምን ብባል በሃያ አንደኛ ክፍለ ዘመን ውስጥ አንድ ዜጋ ሀሳቡ በፈለጉ ሚንስ የመግለጽ አስተያየት የመስጠት የመጻፍ፣ ይሄ ህገ መንግስታዊ መብቱም በሀገራችን የሚያየው ያለው ነገር እኛ ማናቅም የዓለምም ማቅም ብዬ ነው የሚያ ይሄ ከፍተኛ ስጋት ውስጥ ገብተዋል። መንግስት በምዕራብ ኦሮሚያ የተለያዩ ችግሮች ትቀጥጡ እንደነበር ና፣ የጸጥታ ችግር እንዳለ ይታወቃል። ሰላምን ለማረጋገጥ የሰፊውን ህዝብ መብት መጋፋት አለበት ብዬ አላስብም። የመናገር መብት፣ የመጻፍ መብት፣ ሀሳቡን የመለዋወጥ መብት፣ ሚዲያን የማግኘት መብት ማግኘት አለበት ብዬ አስባለሁ። በፖለቲካ ዘርፍ አንጻር ካይ ኪሳራ ነው ማህበራዊ ኪሳራ ነው። ኢኮኖሚያዊ ኪሳራ ያለበት ነው። አለም ኢትዮጵያን በዚህ መልክ ሲያይ የሀገሪቱን ገጽታ የሚጎዳ ነገር ይመስለኛል። የአዲስ አበባ ዩኒቨርሲቲ የብዙሃን መገናኛና ተግባቦት ትምህርት ዶክተሬት ተማሪ ግዛቸው ነመምሳ የአገልግሎቱ መቋረጥ በሰው አእምሮ ላይ የሚፈጥረው ተጽዕኖ ከፍተኛ ነው ካሉ በኋላ አገልግሎቱን በተመለከተ የኢትዮጵያ ቴሌኮሙኒኬሽን ያወጣውን ማዋጅ የሚጻረን ነው ብለዋል። አገሪቷ ኢኮኖሚ ትልቅ ተጽዕኖ አለው። ሰዎች እርስ በርስ እንቆጣውን በአግባቡ ሊሰራ አይችልም። መንግስት ያየ ሰላም ችግር ስላለ ነው። ይሄ ደግሞ በአፈና አይደለም መመለስ ያለበት እንደ የፕሬስ ህጉ፣ ሰዎች በነፃነት የፈለጉትን መረጃ ከፈለጉ ቦታ መለዋወጥ እንደሚችሉ እና የራሳቸውንም ኢንፎርሜሽን የመስጠትና የመቀበል ነፃነት ሰጥተዋል። መንግስት የራሱ የሚያልፎ የሚደነግገውን ህግ ማክበር አለመቻል መንግስት የተለያዩ ህጎችን አውጥተዋል ቴሌኮሚኒኬሽን ላይ ከአስራ ዘጠኝ ዘጠና ስድስት ጀምሮ ሁለት ሺ ሁለት እንደሁም ሁለት ሺ አስራ ዘጠኝም በፓርላማ የጸደቀው የቴሌኮሚኒኬሽን ህግ አለ ይህ ህግ ደግሞ ቦታ የስልክና ኢንተርኔት አገልግሎት መቋረጥ የመንግስትን ጥሩ ስም የሚያጎደፍ ነው። በምዕራብ ኦሮሚያ ያለው ጸጥታ ሁኔታ አገልግሎቱን ለማቋረጥ የሚያበቃ አይደለም ያሉት ደግሞ የአዲስ አበባ ዩኒቨርሲቲ ሰላምና ጸጥታ ሶስተኛ ዲግሪ ተማሪ ቀነኒ ጅባት ናቸው። መንግስት በዓለም ደረጃ ራሱ የሰላም አምባሳደር ወይም የሰላም ኖቤልን የተሸለመ ነው። እንደምናውቀው ከዚህ በፊት ያሉትን ሀገሮች ወይም ህዝቦችን በሰላም በውይይት በማግባባት ያመጡትን ውጤት ነው በአለም ደረጃ ላይ የተሸለመው። ኢንተርኔት የሚዘጋ የሚደረገው ጦርነት በሀገር ሀገር ላይ ህዝብ ለህዝብ ላይ ህዝብ መንግስት ላይ ሲደረግ በተለይ በኮንጎም ሱዳንም፣ በተለያዩ ትላልቅ ሀገሮች ላይም እኮ ይሄ ሲደረግ እንሰማለን። ግን ይህ አንድ ቦታ ነው መንግስት ፈጥኖ ነው በዚህ አካባቢ ያሉ ህዝብ ላይ እርምጃ አይነት እርምጃ የወሰደ እስካሁን እስካልተፈቀደ ድረስ ብዙ አደጋ ላይ እስካልደረስን ድረስ ኢንተርኔት መዝጋት ማለት ለእኔ ከባድ ነው። ለችግሩ እልባት ይሆናል ያሉትንም ምሁራኑ እንዲያብራራሉ። ዓለም እዚ አካባቢ እየሆነውን ነገር ማየት መቻል አለበት መስማት መቻል አለበት። ስለ ጉዳዩ እያየን እየሰማን ብንነጋገር እና አሳብ ብንቀያየር የመንግስት ሚዲያም የግል ሚዲያም ኒውስሩም ብጭ ውስጥ ቁጭ ብሎ ነገሮቹን ከሚያዩት ወጣ ብሎ ኢቭን ኢንተርኔትም እያለ ሞባይልም እያለ እዚህ አካባቢ እየሆነ ያለውን ነገር ለዓለምና ለህዝብ ማሳወቅ መቻል አለባቸው። ይሄ እኮ ነው የእኛን ዲሞክራሲ የሚያሳድጉ። የተሻለ ዲሞክራሲ ልንገነባ የምንችለው የሰውን አፍ በማፈን አይደለም፣ የሰውን አይን በመዝጋት አይደለም፣ ሚዲያን በመዝጋት አይደለም። መንግስት ሌላውን አማራጭ ነው ወሰን መጫ ሰላማዊ በሆነ መንገድ መነጋገር፣ ሰላምን ማውረድ የሚቻልበት ሁኔታ አለ። የታጠቀን ቡድን ማይቻል ይታወቃል። በሰላምና ጸጥታ ዙሪያ ማግባባት ይቻላል፣ ሶስተኛ ወገንን በማስገባት ወይም ደግሞ ቀጥታን ህዝብን ለይዝ በማወያ የመንግስት አካልን

አካባቢዎች ራሱ ችግሮችን ሊከሰግስ ስለሚችል መንግስት እንደዚህ አይነት ነገር በመቆጠብ ኢንፎርሜሽኑን ነጻ ማድረግ ይገባዋል ማለት ነው። መንግስት በዚህ አይነት ሜዳ ምንም ደግሞ መፍጠር። አገልግሎቱ ለምን እንደተቋረጠና እስከመቼ እንደሚቆይ ከኢትዮ ቴሌኮም ለማወቅ ያደረግነው ነው ተደጋጋሚ ሙከራ አልተሳካም። ድርጅቱ የገጠመውን ችግር አስመልክቶ መግለጫ አወጣለሁ ቢልም እስካሁን ያለው ነገር የለም። የብልጽግና ፓርቲ ኦሮሚያ ህዝብ ግንኙነት ኃላፊ አቶ ታይ ደንዳ ባለፈው ሳምንት ለቪኦኤ በሰ የሰጡት ቃለ ምልልስ መንግስት በምዕራብ ኦሮሚያ በሚገኙ የኦሮሞ ነጻነት ሸማቂዎች ላይ እርምጃ እየወሰደ መሆኑን ጠቅሰው እርምጃው ከኢንተርኔትና ስልክ አገልግሎት መቋረጥ ጋር ግንኙነት የለውም ብለዋል። ለአሜሪካ ድምጽ ናኮር መልካ ካምቦ